የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜት ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁ የአሜሪካ ድምጽ የዛሬ አርብ ምሽት ዝግጅታችን አሁን ጀመረ። በአመያ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት አስራ ሁለት ሰዎች መገደላቸው ተገለጸ። መሳሪያችሁን ለመንግስት ካላስረክባችሁ አትመለሱም ስንላቸው እነርሱ ግን አሻፈረን ብለው መሳሪያችንን አናወርድም አሉን። ከዚያም ይህን ጥቃት ፈጸሙ። በዚህም አባቴን አቶ በሬቻ ጃተማ እናቴን ሸዋየው ግዛውን ጨምሮ ዘጠኝ ሰዎች ሲገደሉ፣ ሌሎች ሦስት ሰዎች ደግሞ ቆስለዋል። ጥቃቱ ተፈጽሞበታል የተባለው የአቡየ ጅብላል ቀበሌ አስተዳዳሪ አቶ ድሪባ በይቻ ናቸው። ቀደም ሲል የሰማችኋቸው ሙሉ ዘገባው በአብይ ርዕስ ይቀርባል። በሌላ ዘገባ የጦርነት ተፈናቃዮች ወደ ራያ አላማጣና አካባቢ በመመለስ ላይ ናቸው። ባላማጣ የተቋቋመው ጊዜያዊ አስተዳደሩ ደግሞ የትግራይ ክልልን ወቅሷል። ቀደም ሲል በወረራ ህወሀት ሰራዊት ነበረ። ይሄ የገባው ሰራዊት መሳሪያውን እንዲያስቀምጥ ተደርጎ ተመልሶ በተፈናቃይ ስም እንዲገባ ዛማ ነው የተሰራ። ሲቀጥል አስራ አምስት ሺህ የሚባለው ነገር ውሸት ነው። የተፈናቃዮችን መረጃ የመስጠት ኃላፊነት ያለው የትግራይ ጊዜያዊ አስተዳደር እንጂ ሌላ ኃይል አይደለም። ምክንያቱም ተፈናቃይ የሚባለው ከሁለት ሺህ አስራ ሶስት ጦርነቱ ከመጀመሩ በፊት የዛ አካባቢ ነዋሪ የሆነ ሰው ብቻ ማለት ነው። በዛን ሰዓት ሲያስተዳድር የነበረው ደግሞ በተጨባጭ የትግራይ ብሔራዊ ክልላዊ መንግስት ነው። የዚህ ዘገባ ዝርዝርም በትንታኔው መጽሔት ወደ እናንተ ይደርሳል ሐምሌ 12 2016 ዓ ም ሰላም ጤና ይስጥልኝ አድማጮቻችን እንደምን አምሽታችኋል የአሜሪካ ድምፅ የዛሬ አርብ የምሽቱ ዝግጅታችን ጀመረ አስማማየ ነው እያስተናገድኳችሁ አብሬያችሁ ምሽቱን ከእናንተ ጋር አሳልፋለውኝ። እንግዲ ወልዴ ለዓለሙን ዜናዎቹ ተሰይሟል። የስቲዲዮ ቅንብሩን እየመራለ ደግሞ አብሮ የሚቆየው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በከታይ እየተከታተላችሁ ከእኛ ጋር አብራችሁን ልታመሹ ትችላላችሁ። አሁን ከዓለም ወደ ሰባሰቡ ዜናዎች ልብራችሁ እንግዲህ ይጠብቃችኋል። በድጋሚ እንደምናመሻችሁ ክብራትና ክብራን። በመላው ዓለም የኮምፒውተር ስርዓት ለሰዓታት ተቋርጦ ዋለ። ሩቶ ከፊል ካቢኔያቸውን ዛሬ ይፋ አደረጉ። እንዲሁም ሩሲያ አሜሪካን ጋዜጠኛ በ16 ዓመት ቀጣች የሚሉት ለምሽቱ ከያዝናቸው ውስጥ ናቸው። ወደ ቀዳሚው ዜና እናልፋለን። በመላው ዓለም ዛሬ በኮምፒውተር ስርዓት ላይ የተፈጠረው እክል ባንኮችን፣ አየር መንገዶችን፣ የሚዲያ ተቋማትን እና ሌሎችንም ኩባንያዎች አስተጓግሎ ውሏል። በዓለም ከተከሰቱ የኢንፎርሜሽን ቴክኖሎጂ መቋረጦች ከፍተኛው ነው ተብሏል። በመላው ዓለም በርካታ ድርጅቶች የሚጠቀሙት ክራውድ ስትራይክ የተሰኘ የኮምፒውተር የደህንነት ኩባንያ የላከው የሳይበር ደህንነት ማሻሻያ አፕዴት በራሱ እክል የነበረው በመሆኑ የተጠቃሚ ኩባንያዎችን የኮምፒውተር ስርዓትና እንደ ማይክሮሶፍት ያሉ መተግበሪያዎችን እንዳይሰሩ አድርገዋል። ችግሩ ወዲያውኑ መፍትሄ የተበጀለት ቢሆንም የተጠቃሚ ድርጅቶችን ኮምፒውተሮች መልሶ ወደ ስራ ለማስገባት ሰዓታትን ሊፈት እንደሚችል የመስኩ ባለሙያዎች ተናግረዋል። በርካታ አየር መንገዶች የኮምፒውተር ስርዓታቸው ባለመስራቱ መንገደኞች ተስተጓጉለዋል። ችግሩ ተለይቶ መፍትሄውም ለተጠቃሚዎች እንደተላከ የክራውድ ስትራይክ ዋና ስራ አስፈጻሚ ጆርጅ ኩርትስ በማህበራዊ ሚዲያ አስታውቀዋል። በችግሩ ምክንያት የክራውድ ስትራይክስ አክሲዮን ድርሻ ሽያጭ 20 በመቶ ቀንሷል። ከሀገራቸው ህዝብ ከፍተኛ ተቃውሞ የገጠማቸው የኬንያው ፕሬዚደንት ዊልያም ሩቶ ከፊል አዲስ ካቢኔ ዛሬ አቋቁመዋል። ሩቶ ባለፈው ሳምንት ካቢኔያቸውን በትነው ሰፊ መሰረት ያለው መንግስት እንደሚያቋቁሙ ቃል ገብተው ነበር። ለተቃውሞ ሰልፍ አድራጊዎቹ ግን እርምጃው በቂ አልነበረም። በማኅበራዊ ሚዲያ አማካኝነት የሚገናኙትና የሩቶን መንግሥት እረፍት የነሱት በአብዛኛው ወጣት ተቃዋሚዎች ሩቶ ስልጣን ካልለቀቁ ተቃውሟቸውን እንደሚቀጥሉ ዝተዋል። ሩቶ 11 አዲስ የካቢኔ አባላትን ስም ዝርዝር ዛሬ ይፋ አድርገዋል። ባለፈው አንድ ወር የተከሰተው ተቃውሞውን እንደ መልካም አጋጣሚ በመጠቀም ሰፊ መሠረትና ሁሉም ዜጎች የሚሳተፉበት ብሔራዊ መሻሻልና ለውጥ ማድረግ አስፈላጊ መሆኑን ሩቶ ዛሬ አስታውቀዋል። አዲስ ተሾሙ የተባሉት የካቢኔ አባላት ግን በአብዛኛው የቀድሞ መንግስት አባላት መሆናቸው ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የየመን ሁቲ አማጽያን በቴል አቪቭ ላይ የድሮን ጥቃት ዛሬ ሰንዝረዋል። በየመን ከሚገኙት ሁቲ አማጽያን የተላከ ኢራን ሰራሽ ድሮን በቴል አቪቭ እስራኤል አንድ ሰው ገድሎ አስር ሌሎችን አቁስሏል። ጥቃቱ በማዕከላዊ ቴል አቪቭ በአሜሪካ ኤምባሲ አቅራቢያ ሲደርስ ስለት ያላቸው ነገሮችና የመስታወት ስብርባሪዎች እንዲዘንብ አድርገዋል። የሁቲ አማጽያን ለጥቃቱ ወዲያውኑ ኃላፊነትን ወስደዋል። በእስራኤል ሁለተኛ ትልቋ ከተማ ላይ የደረሰው ጥቃት አስገራሚ ነው ተብሏል። ይኸውም እስከ ዛሬ ከሁቲ ይላኩ የነበሩ ድሮኖችና ይተኮሱ የነበሩ ሚሳይሎች በእስራኤል መከላከያ ተመቶ ወድቆ የነበረ ሲሆን ዛሬ አረብ የተላከው ድሮን ግን በርካታ የእስራኤልን ተደራራቢ የመከላከያ ስርዓቶችን አልፎ ቴል አቪቭ በመድረሱ ነው። የእስራኤል ሰራዊት ምን ስህተት ተፈጽሞ እንደነበር ለማወቅ ምርመራ ላይ እንደሆነ አስታውቋል። የሁቲ አማጽያን አዲሶቹ ድሮኖች የእስራኤልን መከላከያ ስርዓቶች ጥሰው እንደሚያልፉ አስታውቀው ነበር። የድሮኑ ጥቃት የተፈጸመው እስራኤል በጋዛ ላይ ለምታደርገው ጦርነት በቀል እንደሆነ የሁቲ አማጽያኑ ቃል አቀባይ ያህያ ሳሬ አስታውቀዋል። ድሮኑ ረጅም ርቀት ተጓዡ ሳማድ ሶስት የተባለው ኢራን ሰራሽ መሆኑንና ከየመን እንደተነሳም እንደደረሰበት የእስራኤል ሰራዊት አስታውቋል። ይህ በእንዲህ እንዳለ እስራኤል በያዘቻቸው የፍልስጤም ግዛቶች ላይ መገኘቷ ሕገ ወጥ ነው ሲል በተባበሩት መንግስታት ስር የሚገኝ አንድ ከፍተኛ ፍርድ ቤት ዛሬ አርብ አስታውቋል። ዓለም አቀፉ የፍትህ ችሎት ዛሬ አርብ ባስተላለፈውና ነገር ግን ተፈጻሚነት በሌለው ብይን እስራኤል በያዘቻቸው የዌስት ባንክና ምስራቅ ኢየሩሳሌም ግዛትን በመንጠቅ በቋሚነት በመቆጣጠርና ሰፈራዎችን በመገንባት ኃይሏን ካላግባብ ተጠቅማለች ብሏል። ህገ ወጥ ያለውና የቀጠለው የፍልስጤም ግዛትን መቆጣጠር በአስቸኳይ ይቁም ሲል ችሎቱ ጥሪ አድርገዋል። በዓለም ከተውጣጡ 15 ዳኞች የተቋቋመው ችሎት ፕሬዚደንት የሆኑት ናዋፍ ሰላም ውሳኔውን በንባብ አሰምተዋል። እስራኤል ወደ ዌስት ባንክና ኢየሩሳሌም ሰፋሪዎችን አዛውራ እንዲቆዩ ማድረጓ አራተኛውን የጄኔቫ ስምምነት አንቀጽ 49 የሚጥስ እንደሆነ ችሎቱ አመልክተዋል። የእስራኤል የሰፈራ ፖሊስ ፖሊሲ እየተስፋፋ መሄዱም እጅግ አሳሳቢ እንደሆነ ችሎቱ አስታውቋል። የችሎቱ ውሳኔ የተሰማው እስራኤል በጋዛ ላይ የምታካሄደው ወታደራዊ ዘመቻ አስር ወራትን ባስቆጠረበት ወቅት ነው። በሌላ በኩል ደግሞ እስራኤል በጋዛ ላይ የዘር ማጥፋት ፈጽማለች ስትል ደቡብ አፍሪካ ያቀረበችውን ክስ ችሎቱ በመገምገም ላይ መሆኑ ታውቋል። ሩሲያ አሜሪካዊን የዋል ስትሪት ጀርናል ሪፖርተር ኤቨን ገርሽኮቪች ላይ ስለላ ፈጽሞብናል በሚል የ16 ዓመት ቅጣት አስተላልፋለች። ወል ስትሪት ጀርናል እና አሜሪካ ክሱን አስተባብለዋል። የክስ ሂደቱ መቋጫ ማግኘቱ በሞስኮና በዋሽንግተን መካከል የእስረኞች ልውውጥ እንዲደረግ ጥርጊያ መንገድ ይከፍታል ተብሏል። ጀርናሉ የፍርድ ሂደቱን አሳፋሪና የይምሰል ሲል ገልጾታል። ጸጉሩን ተላይቶ በፍርድ ቤቱ የተገኘው ኤቨን ገርሽኮቪች መረጋጋት ይታይበት ነበር ተብሏል። በዳኛው የተባለው ገብቶት እንደሆነ የተጠየቀው ጋዜጠኛ የአዎንታዊ መልስ ሰጥቷል። ውሳኔው በፍርድ ቤቱ በንባብ ከተሰማ በኋላም ኤቨን እንወድሃለን ሲል አንድ ሰው በጩኸት ድምፁን እንዳሰማ ታውቋል። የፍርድ ሂደቱ የተካሄደው በዝግ ሲሆን፣ ውሳኔው በሚነበበበት ጊዜ አልፎ አልፎ ከፈገግ ሲል ተስተውሏል። ባለፈው ዓመት መጋቢት በሩሲያ የተያያዘው ኤቨን ገሪሽኮቪች እስከ ዛሬ 478 ቀናትን በእስር ቤት አሳልፏል። ከፍርድ ቤቱ ውሳኔ በኋላ አስተያየታቸውን የሰጡት የአሜሪካው ፕሬዚደንት ጆ ባይደን ኤቨን ገሪሽኮቪች በሩሲያ መንግስት ኢላማ የተደረገው ጋዜጠኛና አሜሪካዊ ስለሆነ ነው ብለዋል። በመጨረሻም በትረምፕ ላይ በተቃጣው የግድያ ሙከራ የሞተው ግለሰብ የቀብር ሥነ ሥርዓት ዛሬ ተፈጽመዋል። ባለፈው ቅዳሜ በቀድሞው ፕሬዚደንት ዶናልድ ትረምፕ ላይ በተቃጣው የግድያ ሙከራ ወቅት ሕይወቱን ያጣው የቀድሞ የእሳት አደጋ መከላከያ ኃላፊ የቀብር ሥነ ሥርዓት ዛሬ በፔንሲልቬኒያ በሚገኝ ቤተ ክርስቲያን ተፈጽመዋል። ሟች ኮሪ ኮምፕራቶር በተኩሱ ወቅት ባለቤቱንና ሴት ልጁን ከጥይት ሲከላከል እንደነበር ባለሥልጣናት አስታውቀዋል። በግድያ ሙከራው ጆሯቸው የቆሰለው ትራምፕ በቀብር ሥነ ሥርዓቱ ላይ እንደማይገኙ ታውቋል። ምክንያቱ ደግሞ ፕሬዚደንታዊ የጥበቃ ቡድኑ ሲክሪት ሰርቪስ በስፍራው ያለው የድህንነት ሁኔታ ስላሳሰበው ነው ተብሏል። በጥቃቱ ወቅት ሌሎች ሁለት ሰዎች ክፉኛ ተጎድተው በአሳሳቢ ሁኔታ የነበሩ ቢሆንም በአሁኑ ወቅት ግን በአንጻራዊ የተረጋጋ ሁኔታ ውስጥ እንደሚገኙ ታውቋል። ክቡራትና ክቡራን፣ የምሽቱን ዜና በዚሁ አጠቃልላለሁ። መልካም የሳምንት መጨረሻ እንዲሆኑላቸው የተመኘው ለቀሪ ዝግጅቶች ወደ አስማማመራቸዋለሁ አሉ። አድማጆቻችን ቀደም ሲል ከዓለም የተሰባሰቡት የምሽቱ ዋና ዋና ዜናዎች ወደ እናንተ ደረሱ። እንግዲ ወልዴን ለዜናዎቹ አመሰግናለሁ። እየተከታተላችሁ የምትገኙት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የዛሬ ሐምሌ 12 2016 ዓ ም የራዲዮ በቴሌቪዥን ዝግጅታችን ነው። የአገር ውስጥ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይ ኃይሎች ሙሉ በሙሉ ትጥቃቸው መፍታትና ከማህበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋገጥ ይኖርበታል። ያ ደግሞ አሁንም የዓለም አቀፉን ማኅበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠን ነን የዩናይትድ ስቴትስ የአፍሪካ ቀን ልዩ ሉክ ማይክ አምር ነው። ቀደም ሲል የሰማችኋቸው ከአሜሪካ ድምጽ ጋር ካደረጉት ቃለ መጠይቅ የተቀነጨበውን የሰማችሁት በሁለተኛው አጋማሽ ዝግጅታችን ሙሉ ዝግጅቱ ወደ እናንተ የሚደርስ ነው የሚሆነው። እያስተናገድኳቸው ያለሁት አስማማየ ነው ነኝ። በዌብ ና ማህበራዊ ድረገጽ ፕሮዲሰራችን አበየው ገበያውም በምሽቱ አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ ወደ እለቱ አበየ በደቡብ ምዕራብ ሸዋ ዞን ያመያ ወረዳ ባለፈው ሰኞ ተፈጸመ በተባለ የታጣቂዎች ጥቃት አስራ ሁለት ሰዎች መገደላቸውንና የቆሰሉ መኖራቸውን የወረዳው አስተዳደርና ነዋሪዎች ለአሜሪካ ድምፅ ገልጸዋል። የወረዳ አስተዳዳሪ አቶ ጌታቸው ኦላና ጽንፈኞች የፋኖ ታጣቂዎች ሲሉ የጠሯቸውን ኃይሎች ለጥቃቱ ተጠያቂ አድርገዋል። የወረዳው ነዋሪዎች አካባቢው አሁንም ወደ መረጋጋት አለመመለሱን ሲገልጹ፣ የወረዳው አስተዳዳሪ ደግሞ ተጨማሪ የመንግስት ኃይሎች መሰማራታቸውን ተከትሎ ወረዳው በአንጻራዊ ሰላም ውስጥ እንደሚገኝ ተናግረዋል። ከጉራጌ ዞን የመጡ ናቸው ያሏቸውን ጥቃት አድራሾችን በቁጥጥር ስር ለመዋል ከዞኑ ባለስልጣናት ጋር በንግግር ላይ መሆናቸውን ጠቁሟል። ገልሞዳዊ ተጨማሪ ያለው ባለፈው ሰኞ ሰኔ 8 ቀን 2016 ዓ ም ምሽት በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አመያ ወረዳ አቡዬ ጀብላል ቀበሌ ልዩ ስሙ ጥጊ በተባለ ቦታ በታጣቂዎች ተፈጸመ በተባለ ጥቃት በሰው ህይወትና በንብረት ላይ ጉዳት መድረሱን የወረዳው አስተዳዳሪ አቶ ጌታቸው ገላና ለአሜሪካ ድምፅ ተናግረዋል። በወረዳችን በደረሰው ጥቃት አስራ ሁለት ሰዎች መሞታቸውንና አራት ሰዎች መቁሰላቸውን አረጋግጠናል። የቆሰሉ ሰዎች በሕክምና ላይ ሲሆኑ፣ ህይወታቸው ያለፉትም የቀብር ስርዓታቸው ተፈጽመዋል። ጥቃቱን የፈጸመው ኃይል በቁጥጥር ስር እየዋለ ነው። እንደሚታወቀው ወረዳችን ከጉራጌ ዞን ጋር ይዋሰናል። በተለይ ከእኛ ወረዳ አምልጠው በአበሸጌ ወረዳ ሁዳዳ አካባቢ የተጠለሉ ጽንፈኛ የፋኑ ኃይሎች መሰል ጥቃቶችን በነዋሪዎቻችን ላይ እያደረሱ ናቸው። አሁን የማጣራቱ ስራ በጉራጌ ዞንና በወረዳችን በኩል እየተሰራ ይገኛል። ያ ሲጠናቀቅ ምናልባት በቁጥጥር ስር ስለዋሉት ሰዎች አሃዛዊ መረጃ መስጠት ይቻል ይሆናል። የወረዳው አስተዳዳሪ ጽንፈኛ የፋኖ ኃይሎች ሲሉ የጠሯቸው ታጣቂዎች ለሰኛው ጥቃት ተጥያቄ አድርገዋል። ጥቃቱ ተፈጽሞበታል የተባለው የአቡዬ ጀብላል ቀበሌ አስተዳዳሪ አቶ ድሪባ ባሬቻም በተመሳሳይ እነዚሁ ታጣቂዎች ቀደም ሲል በቀበሌው ታጥቀው እየተንቀሳቀሱ በነዋሪዎች ላይ ጥቃት ይፈጽሙ እንደነበር ለአሜሪካ ድምፅ አውስተዋል። ታጣቂዎቹ በአጎራባች የጉራጌ ዞን በመሸሸግና ከዚያም በመነሳት በቀበሌያቸው የሚያደርሱትን ጥቃት እንዲያቆሙና ትጥቃቸውን አውርደው ወደ መጡበት እንዲመለሱ መጠየቃቸውን አቶ ድርባ ጠቅሰው፣ ሆኖም ጥሪውን ባለመቀበል የሰኘውን ጥቃት መፈጸማቸውን አስረድተዋል። በዚህም አባትና እናታቸውን ጨምሮ ዘጠኝ የቅርብ ዘመዶቻቸው እንደተገደሉ ይገልጻሉ ችግሩ የተነሳው በቀበሌያችን የምርት መጠን እንዲሻሻል ሰው ወደ የማሳው ተመልሶ አዝመራውን እንዲጠብቅ በማለት መልእክት ማስተላለፌን ተከትሎ ነው ትላንት ዱር ገብቶ የነበረ ጽንፈኛ የፋኖ ኃይልም መሳሪያችሁን ለመንግስት ካላስረክባችሁ አትመለሱም ስንላቸው እነርሱ ግን አሻፈረን ብለው መሳሪያችንን አናወርድም አሉን ከዚያም ይህን ጥቃት ፈጸሙ በዚህም አባቴን አቶ በሬቻ ጃተማ እናቴን ሸዋየው ግዛውን ጨምሮ ዘጠኝ ሰዎች ሲገደሉ ሌሎች ሶስት ሰዎች ደግሞ ቆስለዋል። እናትና አባቴ ሰኞ ምሽት ላይ በተገኙበት ነው በጥይት ተደብድበው የተገደሉት። በጥቃቱ ወቅት በአባታቸው መኖሪያ አካባቢ እንዳልነበረው የገለጹት አቶ ድሪባ የሟች ዘመዶቻቸው ግብዓተ መሬት በዚያው ባቡዬ ጀብላል ቀበሌ በቅዱስ ጊዮርጊስ ቤተ ክርስቲያን ባለፈው ማክሰኞ መፈጸሙን፣ የቆሰሉት ደግሞ በአመያ እና በአዲስ አበባ ከተሞች በሕክምና ላይ እንደሚገኙ አስረድተዋል። ጥቃቱን በተለያዩ መሳሪያዎች ነው የፈጸሙት። ብሬን፣ ክላሽ፣ ቦምብም አላቸው። ከጥቃት አድራሾቹ አንዱ ታጣቂ በዳርጌ ከተማ ከትጥቁ ጋራ ተይዞ በወልቂጤ ከተማ ይገኛል። የቅርብ ወዳጄ ሄዶ አይቶት ነው የመጣው። አሁን ከአቡዬ ቀበሌ አማራውም ኦሮሞውም ተፈናቅለዋል። እኔ አባቴ ቢገደልም ሀዘን የተቀመጥኩት በአባቴ ቄ አይደለም። የአባቴን የሶስት ዘመዶችን እና የሌሎች ስድስት ጎረቤቶቼን መኖሪያ ቤቶች በዚሁ ምክንያት አዘግቼ ነው የወጣሁት። በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የአመያ ወረዳ ነዋሪ ሁለት የቅርብ ዘመዶቻቸውን በሰኘው ጥቃት ማጣታቸውን አመልክተዋል። ከጉራጌ ዞን አበሸጌ ወረዳ ጋር እንዋሰናለን። ከዚያ ተነስተው ነው ጥቃቱን ያደረሱብን። በዚህ ጥቃት የሰባና የሰማንያ ዓመት አዛውንት ሴቶች ተገድለውብናል። የባለቤቴ አባት አቶ ጋዲሳ ድሪባ እና አብቹ ደጀኔ የሚባል የ18 ዓመት የእህቴ ልጅ ተገድለውብኛል። ንብረትም ወስደውብናል። የጥቃቱ ፈጻሚዎች ጽንፈኞች የፋኖ ታጣቂዎች ናቸው ያሉትኛው ነዋሪ ቀደም ሲል ከወረዳው ሸሽተው ወደ አበሽኬ ወረዳ የገቡ መሆናቸውንም ጠቁመዋል። ከጥቃት አድራሾቹ ገሚሱ በአበሽኬ ወረዳ በቁጥጥር ስር የዋሉ ናቸው ያሉት የአቡዬ ጀብላል ቀበሌ አስተዳዳሪ አቶ ድርባ አሁንም ግን በቅርብ ርቀት ላይ ይገኛል ባሉት ጉዳር ሰባት በሚባል አካባቢ ተጠልለው ያሉ ታጣቂዎች መኖራቸውን ተናግረዋል። የአመያ ወረዳ አስተዳዳሪ አቶ ጌታቸው ገላና በበኩላቸው በቁጥጥር ስር ያልዋሉትን ጥቃት አድራሾች ለመያዝ ከጉራጌ ዞን አስተዳደር ጋር እየሰራን ነን ብለዋል። ይሳ ወሊን ወሊቲ ዱፌኛ ከምናሱሬ ኬሱ ማዩ ከጉራጌ ዞን አስተዳደር ጋራ እየተነጋገርን ነው። በተለይ በወረዳችንና ጥቃቱ በተፈጸመበት ቀበሌ ኦሮሞ፣ አማራና ሌሎችም ብሔር ብሔረሰቦች ይገኛሉ። ከአማራና ከኦሮሞ ማህበረሰብ የተውጣጡ የሀገር ሽማግሌዎች የጽንፈኛ ኃይሎችን እንቅስቃሴ እንዲያስቆሙ እየሰራን ባለንበት ወቅት ነው እነዚህ ኃይሎች ሆን ብለው ይህን ጥቃት ያደረሱት። በዚህ ጥቃት ሂደቱን አናቆምም። ከጉራጌ ዞን አስተዳደር ጋር ችግሩን ለመፍታት የጀመርነውን ጥረት እንቀጥላለን። አቶ ጌታቸው የሰኘው ጥቃት የደረሰበት አቡዬ ጀብላል ቀበሌ ተጨማሪ የመንግስት ኃይሎች መሰማራታቸውን ተከትሎ አሁን በአንጻራዊ ሰላም ውስጥ እንደሚገኝ አክለው ተናግረዋል። በጉዳዩ ላይ ቪኦኤ ከጉራጌ ዞን አስተዳደር ኃላፊዎች ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ገልሞዳዊት ከአዳማ የምትከታተሉት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የምሽቱን የአሜሪካ ድምፅ ራዲዮ የራዲዮ በቴሌቪዥን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥሎ የትንታኔው መጽሄት ይቀጥላል። የትንታኔው መጽሔት የመጀመሪያው ቅንብራችን መግቢያ ላይ ያስተዋወኳችሁ አንደኛው ጉዳይ ነው። የሰሜን ኢትዮጵያን ጦርነት ተከትሎ ከራያ አላማጣ ና ከራያ ባላ ወረዳዎች እንዲሁም ካላ ማጣ ከተማ ተፈናቅነው ነበር የተባሉ ሰዎችን የመመለስ ስራ መጀመሩን በትግራይ ክልል ጊዜያዊ አስተዳደር የደቡባዊ ትግራይ ዞን አስታወቀም። የዞን ዋና አስተዳዳሪ ሀብቱ ኪሮስ ባለፉት ሁለት ቀናት ብቻ ውስጥ ከ15ሺ የሚበልጡ ተፈናቃዮች መመለስ ተችሏል፣ ሲሉም ለአሜሪካ ድምፅ ተናግረዋል። ከጦርነቱ ፍጻሜ በኋላ በአማራ ክልል የተቋቋመ ያለ አመጣ ከተማ ጊዜያዊ አስተዳደር በበኩሉ በትግራይ ክልል በኩል እየተወሰደ ያለው እርምጃ ከፕሪቶሪያ የሰላም ስምምነት አፈጻጸም ያፈነገጠ ነው፣ ከጦርነቱ በኋላ በተፈናቃይ ስም እየተመለሱ ያሉት የህወሓት ታጣቂዎች ናቸው በማለት ተቃውሞን አሰምቷል። መስፍን አራጌ ተጨማሪ አለው። የሰሜን ኢትዮጵያውን ጦርነት ተከትሎ ከጦርነቱ በፊት በትግራይ ክልል ስር ሲተዳደሩ ከነበሩት ራያ አላማጣ፣ ራያ ባላና አላማጣ ከተሞችን ጨምሮ ከተለያዩ አካባቢዎች ተፈናቅለው ነበር የተባሉ ሰዎችን ወደ ቀያቸው የመመለስ ስራ መጀመሩን የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ገልጸዋል። ዋና አስተዳዳሪው ከሐምሌ 10 እስከ 11 ቀን 2016 ዓ ም በነበሩት ሁለት ቀናት ብቻ ከ150 የሚበልጡ ሰዎች ተመልሰዋል ብለዋል። ከስድስቱም ወረዳዎች እንደ ትግራይ ደቡባዊ ዞን በአጠቃላይ ወደ ሰማኒያ ሁለት ሺ ህዝብ ተፈናቅሎ በተለይም በመሆኒ በማጨውና በመቀሌ አይዲፒዎች ውስጥ እንደሚገኝ ይታወቃል። ሀምሌ አስር ከመሆኒ ከአስራ አራት ሺህ በላይ የሚሆን ተፈናቃይ በአንድ ቀን ወደ አላማጣ ተጉዟል። ሁለተኛው ዙር ማጨው አይዲፒ የነበሩ ወደ አላማጣ ገብተዋል። ማለት አጠቃላይ አስራ አምስት ሺ በላይ እንደሚሆኑ ምንም ጥርጥር የለው። አላማጣ ከተማ ብቻ አይደለም፣ ዋጃ፣ ጥሙጋ፣ ነጠራና ረዋ የሚባሉ የራያ ገጠር አገጠር አካባቢዎችም ጭምር ወደዛ አካባቢ ስላደረስን ረጅም ጉዞ ነው የተጓዘው። በትግራይና በአማራ ክልሎች መካከል የማንነትና ራስን በራስ የማስተዳደር ጥያቄዎች ከሚነሱባቸውና ከሰሜን ኢትዮጵያው ጦርነት ፈጻሜ በኋላ በአማራ ክልል ተቋቁሞ በክልላዊ መንግስቱ የበጀት ድጋፍ ሲደረግላቸው ከቆዩት አዋሳኝ አካባቢዎች አንዱ የሆነው የአላማጣ ከተማ ጊዜ አስተዳደር ከንቲባ ሀይሉ አበራ በአንጻሩ የትግራይ ክልል ጊዜ አስተዳደር እንቅስቃሴን ከሰላም ስምምነቱ አፈጻጸም ያፈነገጠ ሲሉ ስምምነቱ የሀገር ሽማግሌዎች ባሉበት ዝርዝር ቀርቦ በስርዓት ይመለሳሉ ነው የተባለው። ምንም ታዛቢ በሌለበት፣ ሽማግሌም ባልተመረጠበት በሀይል የተገባበት ሁኔታ ነው ያለው። ቀደም ሲል በወረራ የህወሓት ሰራዊት ነበረ። ይሄ የገባው ሰራዊት መሳሪያውን እንዲያስቀምጥ ተደርጎ ተመልሶ በተፈናቃይ ስም እንዲገባ ድራማ ነው የተሰራው። ሲቀጥል አስራ አምስት ሺህ የሚባለው ነገር ውሸት ነው። ከአሁን በፊት ተፈናቃይ የነበሩት ኦልሬዲ ወደ ሁለት ሺህ የማይሞላ ከአመት በፊት እና ከዛ ወዲህ ሙሉ በሙሉ ወደ አላማጣ እንዲገቡ ተደርጎ መደበኛ ስራቸው ላይ ገብቶ ህዝቡ ጋር ተዋደው እየኖሩ ነው ያሉ ዛሬ ለማጣ ተገኝቼ እዛው ሁኔታውን ተከታትያለሁ። ማህበረሰቡ በጭራሽ የማያውቃቸው ቸውም ንግግራቸውም የመሀል ትግራይ የሆኑ ሰዎች ናቸው። አቶ ሀፍቱ በክልላዊ መንግስታቸው ላይ የቀረበባቸውን ክስ ተከላክለዋል። የተፈናቃዮችን መረጃ የመስጠት ኃላፊነት ያለው የትግራይ ጊዜያዊ አስተዳደር እንጂ ሌላ ሀይል አይደለም። ምክንያቱም ተፈናቃይ የሚባለው ከሁለት ሺ አስራ ሶስት ጦርነቱ ከመጀመሩ በፊት የዛ አካባቢ ነዋሪ የሆነ ሰው ብቻ ማለት ነው። በዛን ሰአት ሲያስተዳድር የነበረው ደግሞ በተጨባጭ የትግራይ ብሔራዊ ክልላዊ መንግስት መንግስት ነው። እያንዳንዱ ቤት አለው ቀበሌ ያለው አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። ታጣቂዎችን በተመለከተ ያነሳው የትግራይ ነባር ታጣቂዎች እስከ ትጥቁ ነው የሚገባው። ከሁለት ሺ አስራ ሶስት በፊት በዛ አካባቢ የነበረ የትግራይ ሚሊሻ ብቻ ሳይሆን የትግራይ ፖሊስም ቢሆን ነባሩ እስከ ትጥቁ ነው የሚገባው። ምንድነው የሚሆነው? እዛ ከገባ በኋላ ትልቁ አይሰጠው ምክንያቱም የጸጥታውን ሁኔታ ሙሉ ኃላፊነት የሚወስደው የፌዴራል ሀይሉ ስለሆነ ማለት ነው። በሌላ በኩል አቶ ሀይሉ የራያ ባላ ወረዳን ሙሉ በሙሉ የራያ አላማጣና ና ያላማ ዋጣ ከተማን ደግሞ በአብዛኛው ተቆጣጥሯል ሲሉ የሚከሱት የህወሀት ታጣቂ ከተቆጣጠራቸው አካባቢዎች ሳይወጣ በተፈናቃይ መመለስ ስም የሚደረግ ማንኛውም እንቅስቃሴ አካባቢውን ለተባባሰ የጸጥታ ችግር ያጋልጠዋል ሲሉ አመልክተዋል። በአጠቃላይ አሁን ትምህርት ቤቶች ላይ ሁለት መቶ አስራ ዘጠኝ የቲዲኤፍ ሰራዊት አለ። ይሄ ከተማ ውስጥ ኦፊሻሊ የሚታዩትን ቁጥር ነው የሚነትህል ይልቅም አይደሉም ፖሊስም አይደሉም። ከከተማ ውስጥ ዙሪያ ያሉ ቀበሌዎች ግን በሰላሳ ሁለቱም ቀበሌ አልወጡም። ራያ ባላም እንዳሉ ናቸው። ራያ አላማጣም ሁሉም ቦታ ላይ የእነሱ ሰራዊት እንዳለ ያለው መሳሪያ ይዘው ይንቀሳቀሳል። ለምሳሌ ዛሬ ዘጠኝ ወጣቶችን አፍነዋል። እኔ እዛው ያለ ከዛ ውስጥ ያው እንደማንም ተደርጎ ፌደራል ምድብ አንድ አምስት ተፈተዋል። አሁንም አራቱ የት እንዳደረሷቸው አይታወቁም። ጥይት ራሱ ተኩሰዋል። እንግዲህ መከላከያ አለዛው ፌደራል አለዛው ሌላው ራያ አላማጣ ራያ ባላ እንዳለ ሙሉ በሙሉ ተፈናቃይ እኳ አልተመለሰ ታጣቂ ባልወጣበት ሁኔታ ላይ በነጻነት ጊዜ አስተዳደር መምጠት አይቻልም። መንግስት ያስቀምጣቸውን ስራዎች በእቅዱ መሰረት ማስኬድ አይቻልም። ትግራይ ህዝብም አይጠቅምም፣ የራያ ህዝብም አይጠቅምም። አቶ ሀፍቱ በበኩላቸው ተፈናቃዮችን የመመለስ ሂደቱ ከፌደራል መንግስት መንግስቱ ጋር በተደረገ ስምምነት እየተፈጸመ ያለ ነው ይላሉ። የፌደራል መንግስትና የትግራይ ጊዜያዊ አስተዳደር ያወጡት ገዢ እቅድ አለ። ያንን ገዢ እቅድ መሰረት አድርገን እንደ ግንባር የአፈጻጸም እቅድ አውጥተን ተንቀሳቅሰናል። ህገወጥ የተባለው አስተዳደር ዲስፋንክሽናል ከሆነ ቆይቷል። ዲስፋንክሽናል ሲሉ የነበረው አስተዳደር ፈርሷል? ፈርሷል። አዎ። ይሄንን እያነሳ ያለሁበት ሁኔታ ምንድን ነው? ተፈናቃዮችን ለመመለስ ቅድመ ሁኔታዎች ነበሩ። እነዚህ የአቶ ሀፍቱን አስተያየት የሚቃወሙት አቶ ሀይሉ በምላሻቸው ማንነትና ራስን የማንነትና ራስን በራስ የማስተዳደር ጥያቄዎች በሚነሱባቸው አዋሳኝ አካባቢዎች የተቋቋሙት ጊዜ አስተዳደሮች ከፌዴራል መንግስቱ የሚሰጡ አቅጣጫዎችን ተከትለው በመስራት ላይ እንደነበሩ አውስተው ከጦርነቱ በኋላ በአማራ ክልል የተቋቋሙት ጊዜ አስተዳደሮች አሁንም በስራ ላይ መሆናቸውን ይናገራሉ። የነበረው ጊዜ አስተዳደር አሁንም በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ ዞን ተብሎ እስካሁን ድረስ ህጋዊነቱ እንደቀጠለ ነው። አልፈረሰም። ፈርሷል ብሎ የፌዴራል መንግስቱም አላሳወቅም። ሌላውም አላሳወቅም። ነገር ግን በጸጥታ ችግር ምክንያት ተረጋግቶ ስራ መስራት አልተቻለም። አሁን ያለ በአማራ ክልል ያለው ጊዜ አስተዳደሩ ስራ ላይ መኖሩን እና እንዳልፈረሰ ማስረጃው አንደኛ በፌዴራል የሚጠሩ ስብሰባዎች እና ስልጠናዎች በቀጥታ ይህም እየተሳተፍ ነው። በሁለቱ አካላት የሚሰነዘሩትን ተጻራሪ ሀሳቦች መሰረት አድርገን የፌዴራል መንግስቱን አስተያየት ለማካተት ወደ ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ያደረግነው የስልክ ሙከራ አልተሳካልንም። የፌዴራል መንግስቱም ሆነ የአማራ ክልል ይህ ዜና እስከተጠናቀረበት ዛሬ ምሽት ድረስ በጉዳዩ ላይ የሰጡት መግለጫ የለም። ዜሮ አንድ ቀበሌ ኳስ ሜዳ አካባቢ መወለዱን የሚናገረውና ለሁለት ዓመት ገደማ ወደ መሆን ከተማ ተፈናቅለው በትምህርት ቤት ውስጥ ተጠልሎ እንደቆየ የሚናገረው ስሙ እንዳይጠቀስ ያሳሰበ አንድ ወጣት ወደ አላማጣ ስመለስ የተለየ ስሜት ተሰምቶኛል ይላል። ሀያ አንድ ወራት የሚያክል ምን ወዶ የተወለድንበት ሀገር ትተን ቤተሰቦቻችን ትተን የተሰደር ነው እና ትናንት በጣም የሚገርም ለእኔ የተሰማኝ ስሜት እኔ እንጃ ብቻ፣ በበኩሌ በጣም የሚያምር ስሜት ነው የተሰማኝና ደስ ብሎኛል። ከምንም በላይ እኛ በእርግጥ ወጣቶች ነን እንጂ ትላልቆች አሉ ልጆች የያዙ ሴቶች አሉ፣ እናቶች አሉ። በጣም የታመሟሉ። እነዚህ ወደ ሀገራቸው ሊገቡ መኪና ላይ ሲጫኑ ነው ገራ ማልቀት የጀመሩት። አላመኑም። በቃ ከሀያ አንድ ወራት በኋላ ወደ ሀገር ሽታ ሲሸትፍ ምን ያክል ምን ያክል ስሜት እንደሚሰማህ እንግዲህ በናፍቆት አለ ሰፈር ብዙ ነገሮች የሚታስታውሰው ነገር አለና በጣም ልዩ ቀን ነበር። በሌላ በኩል የዛሬ ሶስት ወር ገደማ በአላማጣ ከተማ ውስጥ ባጋጠመው የጸጥታ መደፍረስ ተፈናቅሎ በቆቦ ከተማ ቴክኒክና ሙያ ኮሌጅ ግቢ ውስጥ ተጠልለው እንደሚገኙ የሚናገሩ አንድ አስተያየት ሰጪም መንግስት፣ እኛንም ወደ ቀያችን የመመለስ አስተዳደራዊ ኃላፊነት አለበት ብለዋል። ቴክኒክና ሙያ ላይ ሆነን አሁን እየደረሰብን ያለው እንግልትና ችግር ክረምት ከመሆኗ የተነሳም ዝናቡ ምንም የሚበላም ከማጣት የተነሳ ህጻናትም ትልቅ ችግር ውስጥ ላይ እየወደቁብን ነው። አረጌ ያለን እየታመኑ ሆስፒታል መታከሚያ እያጡ ነው። ባጭር ስሆኑ ካልተመለሰ የብዙ ህይወትን የሚቀጠፍበት ሁኔታ ላይ ነው የምናየው። አንድ አዳራሽ ላይ አምስት መቶ ምናምን ነው የምንተኛው አንድ ላይ። የዚህ አምስት መቶ እንግዲህ አንድ ላይ ሲያደር ምን አይነት በሽታ ተዛማች በሽታ እንደሚመጣብን የሚታወቅ ነው። መንግስት ባስቀመጠው አቅጣጫ መሰረት ወደ አቀያች እንድንመለስ ነው የሚፈልገ። የትግራይ ክልል ጊዜ አስተዳደር ምክትል እርሰ መስተዳደር ሌትናንት ጄኔራል ታደሰ ወረደ ከመከላከያ ውጭ የታጠቁ ሀይሎች ከአካባቢው እንዲወጡ የአካባቢው ተወላጆች ሆነው ከ2013 ዓ.ም በፊት የታጠቁ ደግሞ ከነ ትጥቃቸው እንዲቆዩ እንደሚደረግ መግለጻቸውን የአሜሪካ ድምፅ መዘገቡ ይታወሳል። ሌትናንት ጀነራሉ በተመሳሳይ ከጦርነቱ በፊት ታጥቀው የነበሩ ተፈናቃይ ሚሊሻዎችም ከነ ትጥቃቸው ይመለሳሉ ብለው ነበር። በአማራ ክልል መንግስት በተዘጋጀውና ከሁሉም የክልሉ አካባቢዎች የተውጣጡ ተሳታፊዎች ታድመውበታል በተባለው የባህር ዳር የሰላም ኮንፈረንስ ላይ ተሳታፊዎቹ ባወጡት ባለ አስር ነጥቦች የአቋም መግለጫ መንግስት የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ በኃይል ወደ አካባቢው ገብተዋል ያሏቸውን የህወሀት ታጣቂዎች ከገቡባቸው ቦታዎች እንዲያስወጣ መጠየቃቸው ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ተፈናቃዮች የመመለሱ ሁኔታን በተመለከተ በመስፍን አራጌ የዘጋጀውን ቅንብር ነበር። ቀደም ብለኝ ስም የተከታተል ነው። አሁን ወደ ሁለተኛው ቅንብር አልፋለሁ። የቅጣት ማነስ የጠለፋና አስገዶ መድፈር ወንጀል እያስፋፋ መሆን የሚጠቁም ነው። ቀጣዩ ዘገባችን በአገሪቱ በጠለፋና አስገዶ መድፈር ፈጻሚ ወንጀሎች ላይ ተመጣጣኝ የህግ ቅጣቶች እየተሰጡ አለመሆናቸውን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለመሰል ወንጀሎችና ጎጂ ድርጊቶች መስፋፋት አንዱ ገፊ ምክንያት እየሆነ እንደሚገኝም አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ፓርቲም ጠለፋና አስገዶ መድፈር ተደራራቢ ወንጀሎች መሆናቸውን ገልጾ የሚተላለፉ ቅጣት ውሳኔዎች ግን አስተማሪና ተመጣጣኝ አይደሉም ብሏል። በአንጻሩ በደቡብ ኢትዮጵያ ክልል ኮሬ ዞን የጎርካ ወረዳ ፍርድ ቤት ሰሞኑን በኋላው ችለት በአዳጊ ሴት ተማሪዎችን ጠለፋና የአስገዶ መድፈር ወንጀል ተጠርጥረው ከታሰሩ 12 ግለሰቦች ውስጥ ዘጠኝ ተከሳሾችን ከአንድ ዓመት እስከ 19 ዓመት ጽኑ ስርዓት እንዲቀጡ ወስኖባቸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል። በኢትዮጵያ በሴቶች ላይ የሚፈጸመው የመብቶች ጥሰት እና ወንጀል ከመቀነስ ይልቅ መስፋፋት እየታየበት መሆኑን በስልክ ለአሜሪካ ድምፅ የተናገሩት በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶች፣ የሕጻናት፣ የአረጋውያን እና የአካል ጉዳተኞች መብቶች ኮሚሽነር ርግቤ ገብረ ሐዋርያ በወንጀል ፈጻሚዎች ላይ ተመጣጣኝ የሆነም የህግ ቅጣቶች አለመሰጠታቸው ገፊ ምክንያት መሆኑን የኮሚሽኑን ክትትል በመጥቀስ አስረድተዋል። ጅማዳዊ ድርጅቶች ባለፋ ብቻ ሳይሆን ይሄ ያለ

የኮረዞን ቅርንጫፍ ሊቀመንበር አቶ ቃኤል ቡይሳ በበኩላቸውም የሚሰጡ የቅጣት ውሳኔዎች ከወንጀሉ ተደራራብነት አንጻር በቂ ያልሆነና የተፈጸመውን የአስገድረው መድፈር ወንጀል ያቃለሉ ናቸው ብለዋል። አንዳንድ ውሳኔዎች ድርጊቱን የሚያበረታታ አይነት ውሳኔ ነው። በእኛ አይነት ለአብነትም በደቡብ ኢትዮጵያ ክልል ኮረዞን ጎርካ ወረዳም በአንድ አመት ውስጥ ብቻ አስራ ሁለት ሴቶች የተጠለፉና የተደፈሩ ሲሆን የወረዳው ፍርድ ቤት ሰሞኑን ባዋለው ችሎት በዘጠኝ ተጠርጣሪዎች ላይ የቅጣት ውሳኔ ማስተላለፉን የኮሬ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ባወጣው መግለጫ አስታውቋል። መምሪያው የፍርድ ቤቱን ፕሬዝዳንት አቶ ወንድፍራው ታየን ጠቅሶ እንደገለጸው አዳጊ ሴት ተማሪዎችን በመጥለፍና አስገድዶ በመድፈር ወንጀል የተጠረጠሩት ዘጠኝ ተከሳሾች ከአንድ ዓመት እስከ 19 ዓመት ጽኑ እስራት የሚደርስ ቅጣት ተፈርዶባቸዋል። በኮሬ ዞን የጎርካ ወረዳ አቃቤ ህግ አቶ ሀብታሙ ልብሰው ፍርድ ቤቱ በክስ መዝገብ ላይ የሰው ምስክሮችን ማድመጡን የሐኪም ማስረጃዎችንም መርምሮ ውሳኔ ማሳለፉን ተናግሯል። ፍርድ ቤቱ በጠለፋና በአስገድዶ መድፈር ተደራራቢ የወንጀል አድራጎቶች የከሱትን ሶስት ተጠርጣሪዎችን በ13 ዓመት ከ6 ወራት በ17ና በ19 ዓመታት ጽኑ እስራት እንዲቀጡ ወስኗል ብሏል። እኛ ማለትን ቅጣቱ በጤን አስተማሪ ነው። አሁን ሰው የቅጣት ግዛትን ይፈልጋል። ሰው እንዲማር ነው። ወንጀል ከናማ ቅጣቱ መኛ ንትን እንዳ ትልቅ ቅጣት ስትመረመር ንም ቅሬት አለ ስለተባለ ወንጀል ይዞ አፍዶ ስለሚያዝ ነው ቅጣቱ ከፍ ያለው። ሌሎቹ ላይ የተቀጣው ቅጣትም ተመጣጣኝ ነው። ከእነዚህም ውስጥ ሐምሌ ስምንት ቀን ሁለት ሺ አስራ ስድስት ዓመተ ምሕረት በዋለው ችሎት በጠለፋና በአስገድሮ መድፈር የተከሰሱበትን ሁለት ክሶች በበቂ ማስረጃ መከላከል ባልቻሉ ጥፋተኝቱ ተረጋግጠው በአስራ ዘጠኝ ዓመት ከስድስት ወራት ጽኑ እስራት እንዲቀጣም የተፈረደበት ብሩክታመኔ ከፍተኛው የቅጣት ውሳኔም የተላለፈበት ፍርደኛ ነው። ከእድሜው አንጻር ከአዋቂ ከእስረኞች ጋራ እኩል የሚታይ ባለመሆኑና በህጉ የተቀመጠው ማቆያ በወረዳው ባለመኖሩም በአንድ ዓመት ጽኑ ስርዓት እንዲቀጣ ከተወሰነበት አዳጊ በተጨማሪም ሌሎች ተከሳሾች እንደ ወንጀል ተሳትፏቸው ከስድስት ዓመት ጽኑ ስርዓት አንስቶም የቅጣት ውሳኔ ተላልፎባቸዋል። ይሁንና የተጎጂ ቤተሰቦች ቅጣቱ ከተፈጸመ ወንጀል ጋር የማይመጣጠንና አስተማሪ ያልሆነ ነው ስሉም የፍርድ ውሳኔውን ተችተዋል። ጥቃቱ የደረሰባቸው አዳጊ ሴት ተማሪዎች ከትምህርት መታጎላቸውን ለአካልና ስነ ልቡናዊ ጉዳት መዳረጋቸውን ካስታወቁ አስተያየት ሰጪዎች መካከል የአንዱ ተጠላፊ ተማሪ አጎት መሆናቸውን የተናገሩት አቶ መስፍን ሳንሶም በፍርድ ቤቱ የተሰጠው ውሳኔ ተመጣጣኝ አይደለም ሲሉ ተቃውሟቸውን ገልጿል። ካደረሱት ወንጀል አንጻር የሚመጥን አይደለም። በምን ምክንያት እንደሚደረግ ባናውቀም ያው ሙስና ነው ብዬ ስሏለሁ። ለምን አንድ ሴትን ከምትማርበት ትምህርት ቤት እንደገና ከምኖርበት ከማይበራዊ ህይወት ከዝነ ልቦ ሆና ከተለያየ ነገር ጫና ካደረሰ በኋላ ወይ ከተለያየ በሽታ ካጋለጠ በኋላ መጨረሻ ላይ አስራ ሶስት አመት፣ ስምንት አመት፣ ስድስት አመት፣ ሰባት አመት መታሰር ወንጀለኛ የሚያበረታታ ይመስልኛል። በኢሰማኮ የሴቶች የህጻናት፣ የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር ርግቤ ገበረ ሐዋርያም የተጠያቅነትና የህግ አስፈጻሚ አካላት ክፍተት በሴቶች ላይ የደረሰ ነው ላሉት የመብቶች ጥሰቶች መስፋፋት ተጠቃሽ መንስኤ መሆኑን አስረድቷል። ተመጣጣኝ ቅጣት መሰጠት አለበት በህጉ መሰረት ብለን እናስባለን እና አሁን ኮሬን ለምሳሌ ወደኛም አቴንሽን መጥቶ ነበረ። በቀጣይነትም ክትትል የምንሰራበት ነው። አሁንም በወጣ ነው የሰብአይነት ሁኔታ አመታዊ ሪፖርታችንም ላይ አካተነዋል። ግን ደግሞ ተከታታይ ምርመራ የሚፈልግ በደንብ ኬዞቹን ማየት የሚፈልግ ነው። አሁን እንዲህ ነው እንዲያ ነው ለማለት ኮሬሄደን የሰራ ነው ምርመራ ስለሌለ ትንሽ ያስቸግረኛል። ግን እነዚህ ድርጊቶች እንደተበራከቱና የህግ ከለላ እና የህግ ውሳኔ የሚሰጥባቸውም ሁኔታ ከሚሆነው ከፕሪቫለንሱ አንጻር ወይንም ከመበራከቱ አንጻር ከገቢ የሆነ ምላሽ እየተሰጠ ነው ግን ለማለት እንደማያስችል ብዙም መናገረች ናቸው ጠለፋና አስገድዶ መድፈር ተደራራቢ ወንጀል ቢሆንም የሚተላለፉ ውሳኔዎች አስተማሪና ተመጣጣኝ አይደለም ሲሉ የተቹት የኢዜማ ፓርቲ የኮሬ ቅርንጫፍ ሊቀመንበር አቶ ቃኤል ቡኢሳ በተጎጂ ተማሪዎች ቤተሰቦች የቀረበው ቅሬታ ተገቢ ነው ብለዋል የጠለፋ ወንጀል መፈጠሙ አንድ ወንጀል ተልፎ ከወሰደ በኋላ አስገድዶ መድፈር ወንጀልንም ጭምር ፈጥሟል ማለት ነው ሁለት ወንጀል ነው ጠለፋን ብቻ ነው ከግንዛቤ አስገብቶ ውሳኔ እየተሰጠበት እና አስገድዶ መድፈር ሲጨመርበት ወንጀሉ በህግ ፊት ሲታይ ከዛ እየበለጠ የነበረ ውሳኔ የሚያቋኘት የነበረበት የሚል ነገር ነው። ከዚህ ቀደም የኢዘማ ፓርቲ ባለፉት ሁለት አመታት በኮረ ዞን ሀያ አራት አዳጊ ሴት ተማሪዎች መጠለፋቸውና ተገደው መደፈራቸውን ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ ማቅረቡን የአሜሪካ ድምፅ ዘግቧል። በአገሪቱ ግጭትና ጦርነት በቀጠሉባቸው አካባቢዎች የሚፈጸሙትን ጨምሮም ባለፈው አመት በሐዋሳ ከተማ የተጠለፈችውን የዳሽን ባንክ ሰራተኛ እንዲሁም ከሳምንታት በፊት የገዛ ተማሪውን በመድፈር በዘጠኝ ዓመት እስራት የተቀጣውን የወልቅጠኝ ዩኒቨርሲቲ መምህር ጨምሮም የአስገድዶ መድፈርና የጠለፋ ዜናዎች መስፋፋት እንጂ መቀነስ እንደማይታይበት ተመልክቷል። ዘላቂ መፍትሄው ምንድነው? የተባሉት ኮሚሽነር ሪግበ ገበረ ሐዋርያም ተጠያቂነትን ማስፈን ነው ብለዋል ነገር ነው። አንደኛ ተከታታይ የሆኑ ትምህርቶችን ግንዛቤዎችን መስጠት ያስፈልጋል። ጎን ለጎን ደግሞ ተጠያቂነት እና የሕግ የበላይነትን ማስፋል ደግሞ ያስፈልጋል። የአሜሪካ ድምፅ ከአንድ ወር በፊት በዚህ ወንጀል ተጠረጠሩም አስራ ሁለት ሰዎች መታሰራቸውን የጎርካ ወረዳ አስተዳዳሪ የሆኑትን አቶ አገኘው በቀለና የሰላምና የጸጥታ ጽፍት ኃላፊን አቶ ብሩክ አየለን ዋቢ አድርጎ ዘግቧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋ አድማጮች አሁን ደግሞ ወደዚህ እንመለስና ሊካሄዱ ወራቶች ወደ ቀሩት የአሜሪካ ምርጫን የተመለከቱ ዘገባዎቻችን እናልፋለን። በሚልዋኪ ዊስከንሰን ሲካሄድ የነበረው የሪፐብሊካን ፓርቲ ብሔራዊ ጉባኤ ፕሬዚዳንታዊ እጩነታቸው የተቀበሉት ፕሬዚዳንት ትራምፕ ባደረጉት ንግግር ተጠቃሏል። ከባልደረባዬ ሀብታሙ ስዩም ጋር በዚህ ጉዳይ ላይ ያደረጉት ቆይታ አለ፣ እሱን ተካትለ እንመለስ። በሚልዋኪ ዊስከንሰን ሲካሄድ የነበረው የሪፐብሊካን ፓርቲ ብሔራዊ ጉባኤ ፕሬዚዳንታዊ እጩነታቸውን የተቀበሉት ፕሬዚዳንት ትራምፕ ባደረጉት ንግግር ተጠቃሏል። ከባልደረባዊ ሀብታሙ ስዩም ጋር በዚህ ጉዳይ ቆይተ ይኖረኛል። ሀብታሙ እንደምኑ፣ የመጀመሪያም ጉዳይ ብናደርገው ጥሩ ነው ብዬ ማስበው እንግዲህ ፕሬዚዳንት ትራምፕ የግድያ ሙከራ ከደረገባቸው በኋላ ያደረጉት የመጀመሪያ ንግግራቸው እንደመሆኑ፣ ምናልባት ከዚህ ጋር በተያዘ ያነሱት ነገር ካለ በዛ ብን ጀምር ጥሩ ይመስለኛል። እንደምንላሃል አስማማው፣ እውነት ነው ዶናልድ ትራምፕ በትናንትነ የ ሪፐብሊካኑን ብሔራዊ ጉባኤ ላይ ከግድያ ሙከራ ከተደረገባቸው በኋላ ለመጀመሪያ ጊዜ ንግግር አድርገዋል። የፓርቲያቸውን ዕጩነት መቀበላቸውን በማስመልከት ነበረ ንግግሩን ያሰሙት። በመሰል ጉባኤ ከቀረቡት ንግግሮች ሁሉ ረጅሙ ነበር። አንድ ሰዓት ተኩል ደቂቃ ያክል ፈጅተዋል። አንድ ሰዓት ከ30 ደቂቃ እዚህ ጉባኤ ላይ የተገኙት ቀደም ብለን እንዳነሳ ነው ከግድያ ሙከራ በተረፉ ማግስት እንደመሆኑ በጉዳዩ ላይ ለመጀመሪያ ጊዜ ተናግረዋል። ያተረፏቸውን የጸጥታ አካላት፣ በስፍራው የነበረውን ሕዝብ ጠንካራ መንፈስ አወድሰዋል። ትራምፕ በጥቃቱ በደረሰባቸው ጊዜ ምን አይነት ስሜት እንደተሰማቸውና በምን መንፈስ ውስጥ እንደነበሩም ለታዳሚው አጋርተዋል። እሱን ሰምተን እንመለስ። በከፍተኛ ኃይል አንዳች ነገር ቀኝ ጆሮዬን ሲመታኝ ተሰማኝ። ምንድን ነው አልኩ ለራሴ። ጥይት ብቻ ነው ሊሆን የሚችል ብዬም የቀኝ እጄን ወደ ጆሮዬ ሰድጄ ስመልሰው እጄ በደም ተሸፍኗል። ስፍራ ሁሉ ደም በደም ሆኗል። ከመቅጽበትም ሁኔታው የከረረ መሆኑንና ጥቃት እንደተሰነዘረብንም ተረዳው። ከዚህ በተጨማሪ እንግዲህ አስማማው ትራምፕ በአጠቃላይ ጥቃቱ በተፈጸመበት ቀን ላይ ለተረባረቡ አደጋ ጊዜ ሰራተኞች መስጋና አቅርበዋል። በአካባቢው ለነበረው ሕዝብም ያላቸውን አክብሮትም ገልጸዋል። ምናልባት ፕሬዚዳንት ዶናልድ ትራምፕ በቅርቡ በፍርድ ቤት ጥፋተኛ መባላቸውም ይታወቃልና ከዚህ ጋር በተያያዘ ሲያነሱት ነገር ነበር በንግግራቸው ትክክል ነው እንግዲህ የትናንትናው የጉባኤ ላይ ንግግራቸው የተሰማው ትራምፕ ከ30 በላይ በሆኑ ዝርዝር ወንጀሎች ጥፋተኛ መሆናቸው ከተነገረ ከሳምንታት በኋላ ነው። ይህንን የጥፋተኝነት ሁኔታ በተመለከተ ቀጥተኛ ንግግር ባያደርጉም በንግግራቸው መሀል የአሜሪካ የፍትህ ስርዓት የፖለቲካ ተቀናቃኞችን ለመጉዳት እንዲሁም ደግሞ እንቅስቃሴያቸውን ለመገደብ በመሳሪያነት እየዋለ ነው የሚል ክስ አሰምተዋል። ለዚህም ተጠያቂ ያደረጉት ደግሞ የዲሞክራቲክ ፓርቲ ፓርቲን ነው ከዚህ ጋር በተገናኘ ቀጣዩም ብለዋል። የሀሳብ ልዩነትን ወንጀል ልናደርገው ፖለቲካዊ አለመግባባትን እኩል ልናደርገው አይገባም። ታይቶ በማይታወቅ ልክ በሀገራችን እየሆነ ያለው ግን ይሄ ነው። በዚሁ መንፈስ ዲሞክራቲክ ፓርቲ የፍትህ ስርዓቱን በመሳሪያነት መጠቀሙን፣ የፖለቲካ ተቀናቃኝን እንደ ዲሞክራሲ ጠላት መፈረጁን ማቆም አለበት። እንግዲህ አስማማው ጥፋተኛ ከተባሉ በኋላ ዶናልድ ትራምፕ በእጩነት መወዳደር የለባቸውም በሚል ከራሳቸው ፓርቲ እንዲሁም ደግሞ ከሌሎች ወገኖች ቅሬታ ሲቀርብባቸው ነበረ። ያንን ቅሬታ ተሻግረው ነው ለዚህ ቀን የደረሱት። ሆኖም በትናንትናው ንግግራቸው ጥፋተኛ ነኝ አይደለም በሚለው ጉዳይ ላይ ቀጥተኛ መልስ ከመስጠት ይልቅ ቀደም ብለን የሰማነውን ንግግር አድርገው አልፈዋል። በንግግራቸው ውስጥ ሌላው የሚጠበቀው ከውጭ ግንኙነት ከኢኮኖሚና ከስደተኞች ጋር በተያያዘ ምን አሉ የሚለው ነው እና ከዚህ ጋር በተያዘ ያነሷቸው ሀሳቦች ምን ይመስላሉ? ዶናልድ ትራምፕ ከውጭ ግንኙነትና ከመሰል ጉዳዮች ጋር በተገናኘ ደግመው ደጋግመው ለማንሳት የሞከሩት በባይደን አስተዳደር ጊዜ የአሜሪካ የቀደመ ክብር ጥያቄ ውስጥ መግባቱን ነው። በእሳቸው የአመራር ዘመን እንደዚህ ያለ ችግር እንዳልነበረ እና ለወደፊትም እንደማይኖር ለመጠቆም ሞክረዋል። ከሩሲያ ከኢራን፣ እንዲሁም ከሐማስ ጋር በተገናኘ ያላቸውን አቋም ገልጸዋል። እንዲሁም ደግሞ ከዚህ ተሻግሮ ደግሞ በህገወጥ ስደተኞች ላይ ቀድሞም የሚታወቅበትን ሀሳብ ነው አሁን የሚያንጸባረቁት። ዩናይትድ ስቴትስ የደቡብ ድንበሯን እንደምትዘጋ፣ ህገ ወጥ ስደተኞችም ከአገሪቱ ሊባረሩ እንደሚገባ አጽንኦት ሰጥተዋል። በባይደን ዘመን ተዳክመዋል ያሉትን ስደተኞችን የሚመለከቱ ጉዳዮችንም አነሳስተዋል። አስተዋል የህገ ወጥ ስደተኞች መበራከት አሜሪካን ተወልደው ወይንም ደግሞ አሜሪካን መኖሪያ ስፍራቸው ላደረጉ ለጥቁርና ለስፓኒሽ ህዝቦችም ሳይቀር የስራ ደህንነት ትልቅ አደጋ መደቀኑን አንስተው ትራምፕ በንግግራቸው ላይ አነሳስተዋል ጠቁመዋል። ምናልባት የመጨረሻ አድርገን ብናነሳው ብዬ ማስበው አሁን አሜሪካ የፖለቲካ ክፍል እንዳለ ይነገራል። በአሜሪካ ፖለቲከኞች ዘንድና በዚህ ወቅት ነው እርሳቸው ንግግር ያደረጉት። ምናልባት ከዚህ ጉዳይ ጋር የተያያዘ ያነሱት ነገር ካለ የመጨረሻ እናድርገው። የትናንትናው ንግግራቸውን ሁኔታ ላጤነ ዶናልድ ትራምፕ ከቀደመ ሁኔታቸው በተወሰነ መንገድ የተለዩ መሆናቸውን መመልከት ይቻላል። በንግግራቸው ውስጥ ደግመው ደጋግመው ሀገራዊ አንድነት፣ ትብብርና መግባባት ሊኖር እንደሚገባ አንስተዋል። በሀገሪቱ ውስጥ ያለውን የፖለቲካ ክፍፍል እንዲሁም ደግሞ እጅግ እየበረታ የመጣውን አለመግባባት ደግሞ ደጋግመው ያነሱት ትራምፕ የአንድነት መልእክትንም አስተላልፈዋል። መልእክታቸውን ሰምተን እንመለሳለን። እንደ ቅድመ አያቶቻችን ሁሉ ያለፉ ልዩነቶችን ተሻግረን ወደ አንድነት መምጣት አለብን። ያሉንን አለመግባባቶች ወደ ጎን ትተን እንደ አንድ ሕዝብና ሀገር ህብረት ፈጥረን ስለሚያምረውና ገናና ለሆነው የአሜሪካ ሰንደቅ ዓላማ የታማኝነት ቃል ኪዳን ገብተን ወደፊት መራመድ አለብን። ዛሬ ምሽት አጋርነታችሁን ድጋፋችሁን እጠይቃለሁ። በትህትናም ድምፃችሁን እንድትሰጡኝ ይጠይቃለሁ። ሀገራችንን ዳግም ገናና እናድርጋታለን። እንግዲህ አስማማው በሰማኸው መንገድ ነው ዶናልድ ትራምፕ ንግግራቸውን ያጠናቀቁት። ከሳቸው ንግግር በፊት ደግሞ ታዋቂ የሆኑ የዩናይትድ ስቴትስ ሰዎች እንዲሁም በኪነጥበቡ ዓለም ታዋቂ የሆኑ እንዲሁም ደግሞ የፖለቲካው ሰዎች እሳቸውን የሚደግፉ እሳቸውን የሚያሞጋግሱ ንግግሮችንም አቅርበዋል። በአጠቃላይ ብዙዎች በጉጉት የተከታተሉትና ከፍተኛ ምላሽን ያገኘ ንግግር ነበረ። ዶናልድ ትራምፕ በንጋግ በትናንትናው ምሽት በዚህ በሚልዋኪ በነበረው የሪፐብሊካኑ ብሔራዊ ጉባኤ ላይ ያሰሙት በሪፐብሊካን ፓርቲ ብሔራዊ ጉባኤ ማጠቃላይ ንግግር ያደረጉት ቀድሞ ፕሬዚዳንትና የሪፐብሊካን ፓርቲ ፕሬዚዳንታዊ እጩ ዶናልድ ትራምፕን በተመለከተ ያነሷቸውን ሀሳቦች ነበር። ሀብታሙ ያጋራን ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። እኔም በጣም አመሰግናለሁ አስማመው። መልካም ምሽት። ቀጣዩ ደግሞ ባይደንና የፕሬዚዳንታዊ እጩነታችሁን ጉዳይ ይመለከታል። ባይደን ከፕሬዚዳንታዊ ፎከር እንዲወጡ ዋና ዋና ዲሞክራቶች እየጠየቁ ነው። ፕሬዚዳንት ጆ ባይደን ለኮቪድ-19 መመጋለጣቸውን ተከትሎ ራሳቸውን ከሌሎች ለይተው በዴላዋሬ በሚገኘው መኖሪያ ቤታቸው ለመቆየት ተገደዋል። በድጋሚ ለመመረጥ የሚያደርጉት የምርጫ ዘመቻቸው በወሳኝ ወቅት ላይ ሲሆን ከእጩነት እንዲወጡ የሚጠይቁ ዲሞክራቶች ቁጥርም እየጨመረ ይገኛል። የአሜሪካ ድምፅ የዋይት ሀውስ ዋና ዘጋቢ ፓትሪስ ዊዳኩሶዋራ ተከታዩን ዘገባ አድርሳናለች። ቆንጅት ታዬ እንደሚከተለው አቀርቧለች። ሪፐብሊካኖች በዚህ ሳምንት ባካሄዱት ጉባኤያቸው ላይ ተሰባስበው አንድነታቸውን ሲገልጹ ፕሬዚደንታዊ እጯቸው አድርገው ለመረጧቸው ለቀድሞ ፕሬዚደንት ዶናልድ ትራምፕ ያላቸውን ድጋፍ ሲያሳዩ ቆይተዋል። ትንሽ ብቸኝነት የሚታየው ፕሬዚደንት ጆ ባይደን ጋ ነው። ባይደን ለኮቪድ መጋለጣቸውን ተከትሎ ዴላዌር በሚገኘው መኖሪያ ቤታቸው እራሳቸውን ለይተው ተቀምጠዋል። በዚያ ላይ ታዋቂ የሆኑ ዲሞክራቶች ከፕሬዝደንታዊ ምርጫው ይውጡ እያሉ መጠየቃቸውን ቀጥለዋል። ተንታኞች ሁኔታው ለፕሬዝደንት ባይደን አስከፊ እየሆነ መሆኑን ይናገራሉ። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል ዲሬክተር ሌሪ ሳባቶ ሁኔታውን በዚህ መልክ ነው የሚገልጹት። ዲሞክራትስ ካንት ኢቨን ዲሞክራቶቹ ባይደን የማያዋጣ ሁኔታ ላይ ናቸው ወይስ አይደሉም በሚለው ላይ እንኳን ከውሳኔ ለመድረስ አልቻሉም። አሁን አስቸጋሪ ሁኔታ ላይ ናቸው የሚሉም ከሆነ እንዴት አድርገው ነው ከእጩነት እንዲወጡ የሚያደርጉት? በእርሳቸው ምትክ ማን ነው እጩ የሚሆነው? እንዴት ነው ይሄ የሚከናወነው? ይሄ እንግዲህ በጣም መሰረታዊ ጉዳይ ነው። ሪፐብሊካኖችን ካየን ደግሞ ስራቸውን በደንብ እየሰሩ ነው። ጉባኤያቸውንም በጥሩ ሁኔታ አከናውነዋል። ትራምፕም ምናልባት የግድያ ሙከራው ረድቷቸውም ሊሆን ይችላል። ከአሁን ቀደም ከነበራቸው የበለጠ ድጋፍ እያገኙ ነው። ፕሬዚደንቱም ቢሆኑ በአደባባይ የመውጣት ሀሳብ የለኝም ይበሉ እንጂ ያለውን ስጋት በግላቸው እያደመጡ መሆናቸውን ሪፖርቶች እየጠቆሙ ነው። ለዚች ሀገር ውጤታማ የሆነ ስራ መስራት እንደምችል አስመስክር ያለው ሊያከናውኑ አይችሉም፣ የተባለውንም ችለን አሳይተናል። ግን አሁን የሚቀር ስራ አለ። እርሱን ትቼ ለመሄድ መወሰን ያስቸግረኛል። የአሶሲየትድ ፕሬስ እና የቺካጎ ዩኒቨርሲቲ የህዝብ አስተያየት ምርምርና ግምገማ ማዕከል በጋራ ያወጡት የህዝብ አስተያየት እንደሚጠቁመው ከዲሞክራቶች ውስጥ 65 ከመቶ ባይደን ከውድድሩ እንዲወጡ የሚፈልጉ ናቸው። የአሜሪካን ዩኒቨርሲቲው የፕሬዝደንታዊ ታሪክ ምሁሩ አለን ሊክመን እንደ አውሮፓውያን አቆጣጠር ከ1984 ዓ ም ጀምሮ በተካሄዱ ፕሬዚደንታዊ ምርጫዎች ከአንዱ በስተቀር በሁሉም አሸናፊው ማን እንደሚሆን በትክክል ተንብየዋል። እሳቸው እንደሚሉት ዲሞክራቶች ባይደንን ይዘው መዝለቅ አለባቸው። ያለማቋረጥ የሚቀያየረውን የህዝብ አስተያየት ግምገማ ተከትሎ እገሌ ያሸንፋል እገሌ አያሸንፍም ማለት የለየለት ሞኝነትና ድንቁርና ነው። የሚያሸንፍ ስለማይመስልህ ብቻ አንድ ንጩ ውጣ ማለት ምን ይባላል? ሊክመን ለትንበያቸው የሚጠቀሙበት መንገድ ለህዝብ አስተያየት ግምገማ ቦታ አይሰጥም። ሰባ ከመቶ አሜሪካውያን ባይደን ፕሬዝደንት ለመሆን የሚያስፈልገው አእምሯዊ አቅምና ብቃት አላቸው የሚል እምነት የለንም ያሉበትን ትራምፕን በሚመለከት 51 ከመቶ አሜሪካውያን ይህንኑ ያሳዩበትን የህዝብ አስተያየትም የሊክመን ትንበያ አላካተተም። እናም ለጊዜው የሚቀጥለው አቅጣጫ ምን እንደሚሆን ማንም በእርግጠኝነት አያውቅም። ባይደን እሺ ብለው ከፉክክሩ የሚወጡ ከሆነ ሂደቱ ያለ እክል ስርዓት ባለው መንገድ እንዲከናወን ለሚተካቸው እጩ ድጋፋቸውን መስጠት ይኖርባቸዋል። ቢያንስ ለምርጫ ዘመቻ ከሚያስፈልግ ገንዘብ አኳያ እንኳን ቢታይ ባይደንን ተክተው በፕሬዝደንታዊ እጩነት ቢወዳደሩ አዋጪ የሚሆኑት ምክትል ፕሬዝደንታቸው ካማላ ሃሪስ ናቸው። ሃሪስ ከባይደን ጋር አብረው ለምክትል ፕሬዚደንትነት በእጩነት የቀረቡ በመሆናቸው በባይደን የምርጫ ዘመቻ ካዝና ባለው ገንዘብ ለመጠቀም ይችላሉና። አድማጮቻችን ከአሜሪካ ድምፅ እየተላለፈላችሁ የሚገኙ የምሽቱ ዝግጅታችን እንደቀጥለ ነው። አሁን የምናልፈው ደግሞ ቀደም ብያ ወዳስተዋወቅኳችሁ የአሜሪካ የአፍሪካ ቀንድ ልዩ ልዑክ ማይክ ሐመር ቃለ መጠይቅን የተመለከተው ዘገባ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልዕክተኛ ማይክ ሐመር በፕሪቶሪያው ስምምነት አፈጻጸም መሻሻሎች እየታዩና ለውጥ በትክክለኛ አቅጣጫ እያመራ ነው ሲሉ ተናግረዋል። ሐመር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምፅ ዋና ዘጋቢ ናይክ ቺንግ ጋር ባደረጉት ቃለ መጠይቅ በአማራና በኦሮሚያ ክልሎች ግጭቶችን የማስቆም ጥረቶች እንዲደረጉ በአጽንኦት የተከታተሉት እንደሚገኝ ተናግረዋል። በኢትዮጵያ የጦር ወንጀል ፈጻሚዎችን ተጠያቂነት ለማረጋገጥ በጥንቃቄ እየተከታተል እንገኛለን ብለዋል። ቃለ ምልልሱ እንደሚከተለው ይቀርባል። በትግራይ ክልል ለረሃብ የተጋለጡና የምግብ ዋስትና ችግር ያለባቸው ሰዎች መኖራቸውን፣ በአማራና በኦሮሚያ ክልሎች ደግሞ ግጭቱ መቀጠሉን የሚገልጹ ሪፖርቶች አሁንም እየወጡ ናቸው ግጭቶቹን በተመለከተ የዩናይትድ ስቴትስ ሚና ምን መሆን ይገባዋል? ስትል ነበር ናይኬቺንግ የመጀመሪያ ጥያቄ ያቀረበችላቸው። የረሃብ ጉዳይ በእርግጥም ደግሞ ሰብዓዊ ችግሮች እኛ በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ በምጻሩ ዩስአይድ አማካኝነት በትኩረት የምንሰራባቸው ጉዳዮች ናቸው። ለኢትዮጵያ ከሁሉም ከፍተኛውን ሰብአዊ ረዴት የምናደርሰው እኛ ነን። ይህ ያለማቋረጥ የምንሠራበት ጉዳይ ነው። ይሁንና ባለፈው ጉብኝቴ አንዳንድ መሻሻሎች አይቻለሁ። እዚያ በነበርሁባቸው ቀናት እንደ አውሮፓውያን አቆጣጠር ሐምሌ 8ና 9 ቀን የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም በሚመለከት ሁለተኛውን ዙር ግምገማ አካሂደናል። እውነቱን ለመናገር ከመኖሪያቸው የተፈናቀሉ ሰዎች ወደ ቀያቸው መመለስ መጀመራቸው ተስፋው ወደምናደርግበት የቀድሞ ተዋጊዎችን ትጥቅ የማስፈታት ወደ ማኅበረሰቡ መልሶ የማዋሃድና የማቋቋም ሂደትን የማስጀመሪያ ውይይት መራ ግብር ለማካሄድ መንቀሳቀሳችን አበረታቶኛል። ዩናይትድ ስቴትስ ኢትዮጵያ ውስጥ በምታበረታታው የሰላምና የእርቅ ጥረት ምን ያህል እርምጃ እንደተመዘገበ ሊያብራሩልን ይችላሉ? አዎ፣ እንግዲህ እንደ አውሮፓውያን አቆጣጠር ከኅዳር 1 ቀን 2022 በኢትዮጵያ ጥቅምት 22 ቀን 2015 ዓ ም ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል። ያ ከሆነ 20 ወራት ተቆጥሯል ማለት ነው። አሁንም ጠመንጃዎች ጸጥ እንዳሉ ናቸው። በእርግጥም ይወሳኝ የሆነ አብይ ጉዳይ ነው። ምክንያቱም ያ ጦርነት ከዓለም እጅግ ደም አፋሳሹ ጦርነት ነበር። ከአፍሪካ ኅብረት ጋር ሆነን ሰላም የሚሰፍንበትን ዕድል እንዲፈጠር አድርገናል። ይሁንና አሁንም ብዙ ሥራዎች ይቀራሉ። ቀደም ብዬ እንዳልሁት ተፈናቃዮችን ወደ መኖሪያቸው በመመለስ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ኅብረተሰቡ መልሶ በማዋሃድና በማቋቋም መርሃ ግብር ወይም ዲዲዲአር በሽግግር ፍትሕና ተጠያቂነት ላይ መሥራት አለብን። ይህ እንዳለ ሆኖ አሁን ሁኔታው በስፋት ተሻሽሏል። በአፍሪካ ኅብረት የክትትልና ተቆጣጣሪ አካልም እንደ ተነገረን የሰብዓዊ መብቶች ጥሰት አልፎ አልፎ ከመከሰት በስተቀር እጅግ በጣም ቀንሷል። እርግጥ ነው ምንም ዓይነት የሰብዓዊ መብቶች ጥሰት ተቀባይነት አይኖረውም። ስለዚህ ሙሉ በሙሉ መቆም ስላለበት አሁንም ብዙ ስራ መሰራት ይኖርበታል። በአሁኑ ወቅት የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት ምን ደረጃ ላይ ነው ያለው? ሁሉም ተሳታፊ ወገኖች የገቡትን ቃል ተግባራዊ እያደረጉ ነው። የኢትዮጵያ መንግሥትና የትግራይ ክልል ጊዜያዊ አስተዳደር አሁንም ለስምምነቱ ባላቸው ቁርጠኝነት በጣም እንደጸኑ ናቸው። ያ ደግሞ ስምምነቱ ተግባራዊ እንዲሆን ለማስቻል በጣም አስፈላጊ ነው። እንደሚታወቀው ስምምነቱ ሙሉ በሙሉ ተግባራዊ ሆኖ አልተጠናቀቀም። ስለዚህ ነው ዩናይትድ ስቴትስ ሁለቱም ወገኖች የገቡትን ቃል በተግባር እንዲያሳዩ ግፊት የምታደርገው። እስካሁን በስምምነቱ የአፈጻጸም ሂደት ውስጥ ሙሉ በሙሉ አብረን ቀጥለናል። ሁለቱም ወገኖች ቃል ከገቡባቸው አበይት ጉዳዮች አንዱ ችግሮቻቸውን በፖለቲካዊ ውይይት መፍታት ነው። ወደ ግጭት የሚመልስ ሁኔታ አስቀድሞ መከላከል ያስፈልጋል። የወሰንና ማንነት ጥያቄዎች በሚነሱባቸው አወዛጋቢ አካባቢዎች እንዴት መፍትሄ እንደሚሰጥ ከአንዳች ስምምነት ላይ ለመድረስ ባለ አቅማቸው ሁሉ ጥረት ማድረግ ይኖርባቸዋል። ተጠያቂ መሆን ያለበት ወገን አለ። የሀገር ውስጥ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይ ኃይሎች ሙሉ በሙሉ ትጥቃቸው መፍታትና ከማኅበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋገጥ ይኖርበታል። ያ ደግሞ አሁንም የዓለም አቀፉን ማኅበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠን ነን። የኢትዮጵያ መንግሥትም ሌሎች ለጋሾችም እንዲሁ እየሰጡ ነው። ይሁንና ለሰሜን ኢትዮጵያ ሕዝብ ዘላቂ ሰላም እንዲመጣ አቅማችንን በሰላም ማጽናት ላይ መዋል አለብን። በእርግጥም ከአሁን ቀደም እንዳልነው እንደ ኦሮሚያና አማራ ባሉ ሌሎች ክልሎችም በውይይት ሰላምን ለማምጣት ለሚደረግ ማናቸውም ጥረት ድጋፍ መስጠታችንን ለመቀጠል ዝግጁዎች ነን። አሁን እንደጠቀሱት ማንኛውም አይነት የሰብአዊ መብቶች ጥሰት ተቀባይነት የለውም። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎችና የዘር ማጽዳት በትግራዩ ጦርነት ወቅት ተፈጽመዋል ሲሉ ከሁለት ዓመታት በፊት ተናግረዋል። ዩናይትድ ስቴትስ ይህንን ጉዳይ ወደ ዓለም አቀፉ የፍትህ ችሎት ማቅረብ ስለምን ተሳናት? የኢትዮጵያ መንግስት በቅርቡ ይፋ የሚያደርገው የሽግግር ፍትህ ፖሊሲ አለ። እዚያ በነበርሁበት ወቅት ከፍትህ ሚኒስትሩ ጋር ተነጋግሬ ያለው እርሳቸው እንደገለጹልኝ በመጪው መስከረም ክሱን የሚያዩ ፍርድ ቤቶች ይቋቋማሉ። በተጨማሪም የእውነት ማፈላለግና የእርቅ ሥራዎች መፈጸማቸውን ያረጋግጣሉ። ለዚህም የእውነት ማፈላለግና እርቅ ኮሚቴ ተቋቁሟል። ምክንያቱ ደግሞ በግጭት በተሳተፉት አብዛኞቹ ወገኖች በስፋት ለተፈጸሙ ሰቆቋዎች ተጠያቂነት መኖር አለበት። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያን ብይን በመጋቢት 2023 ሲሰጡ አዲስ አበባ ላይ አብሬያቸው ነበሩ። ለጠቅላይ ሚኒስትር አብይ አህመድ ይህንን ውሳኔያቸውን አስታውቋቸው ነበር። የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም ሌሎች ሰቆቋዎች መፈጸማቸውን ማሳወቃችን እጅግ አስፈላጊ ነበር። ኢትዮጵያ የጀመረችውና ፈጻሚዎቹ ተጠያቂ የሚሆኑበትን ሂደት እንደግፋለን። ወደ ጅቡቲም ተጉዘው በቀጣናዊ ጉዳዮች ላይ ከሀገሪቱ ባለስልጣናትና ከምስራቅ አፍሪካ የልማት በይነ መንግስታት በመጻሩ ኢጋድ ባለስልጣናት ጋር መክረዋል። በሱዳን ስላለው ቀውስ ሊነግሩኝ ይችላሉ? ኢጋድ በሱዳን ቀውስ ላይ መግለጫ አውጥቶ ነበር። ጅቡቲ በነበርሁበት ወቅት ከአገሪቱ መንግሥትና ከኢጋድ ጋር የሁለትዮሽ ንግግሮችን አድርገናል። በእርግጥ በሱዳን በርካታ አሳሳቢ ጉዳዮች አሉ። በአዲስ አበባም በነበርሁበት ወቅት የሱዳን ሲቪሎችን ለመርዳት የአፍሪካ ኅብረት ባካሄደው የመዘጋጃ ስብሰባ ላይ ተገኝቻለሁ። በቀጠናው በአጠቃላይ እየሆነ ያለው ነገር ኢጋድም ሆነ ዩናይትድ ስቴትስን አስደንግጧል። እየቀጠለ ባለው በዚህ ዘግናይ ጦርነት ውስጥ የሱዳን ሕዝብ የገጠመው ተስፋ አስቆራጭ ሁኔታ ዓለም ሊያውቀው ይገባል። በቂ ሰብአዊ እርዳታ የለም። ግድያዎችና ሰቆቃዎች በመፈጸም ላይ ናቸው። ጉዳዩ ተጨማሪ ዓለም አቀፍ ትኩረት እንዲያገኝ ማድረግ ይኖርብናል። አስተዳደራችን የሾማቸው ልዩ ልዑክ አሉ። ባልደረባዬ ታምፔሬ ዮሎ፣ እርሳቸው ቀን ከሌሊት በመስራት ላይ ናቸው። እዚያ በቆየውበት ወቅት ከሁሉ አስቀድሞ ለሲቪል ሰዎች እርዳታ በሚደርስበት ሁኔታ ላይ አንዳንድ ነገሮችን ሳስተባብር ነበር ምክንያቱም እነርሱ የሱዳን የወደፊት ተስፋ ናቸው። በጦርነቱ ይሳተፉ ያሉት ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ስርጭት እንዲፈቅዱና በዋናነት ደግሞ በተኩስ አቁም ላይ እንዲደርሱ ጎትኩቻለሁ። የሱዳኑ የሰላም ድርድር በቅርቡ ይጀመራል ብለው ያስባሉ? ልዩ ልኡኩ ሳውዲ አረቢያ ጂዳ ላይ አዲስ የተኩስ አቁም ስምምነት ላይ ለመድረስ ያለመ ውይይት ለማስጀመር ተግተው በመስራት ላይ ናቸው። የተባበሩት መንግስታት ድርጅት በአሁኑ ወቅት በድርጅቱ ልዩ መልእክተኛ ለማምራ አማካኝነት ጄኔቫ ላይ የሰብአዊ እርዳታ ተደራሽ ለማድረግ የሚያስችል ሁኔታ ለመፍጠር በተያዘው ጥረት እየተሳተፈ ስለመሆኑ ታውቅ ይሆናል። ስለዚህም ዋናው ትኩረታቸው የሰብአዊ እርዳታው ጉዳይ ነው። የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት በሰብዕና ላይ ተፈጽሟል የተባለው ወንጀል ባለም አቀፉ ልዩ የወንጀል ችሎት እንዲታይ የተደረገ ውይይት አለ። እንደ እኔ ግንዛቤ ይህን ጉዳይ የኢትዮጵያ መንግስት ያሰበበት አይመስለኝም። በኢትዮጵያ የፍትህ ስርዓት ውስጥ ተጠያቂነትን ለማረጋገጥ የሚያስችል የሽግግር ፍትህን ተፈጻሚ ለማድረግ እየሰራ ነው። እኛም ለዚያ ድጋፍ ለመስጠት ተዘጋጅተናል። ሁኖም በአሰቃቂ ወንጀሎች ተጠያቂ የሆኑ እንዲሁም በስብና ላይ የተፈጸመ ወንጀልና የጦር ወንጀል የፈጸሙ በእርግጥም ተጠያቂ መሆን ይኖርባቸዋል። ኢትዮጵያ የምታከናውነው ይህ ሂደት ምንድን ነው? የዚህን ተጠያቂነት ከማረጋገጥ አንጻር በጥንቃቄና በቅርበት እየተከታተል እንገኛለን። በአሁኑ ወቅት ትኩረታችን በዚህ ረገድ ኢትዮጵያ በምታከናወነው ሂደት ላይ ነው። ይህ በተደጋጋሚ የተነጋገርንበት ጉዳይ ነው። ተጠያቂነት መኖሩን ማረጋገጥ ያለ ጥርጥር በጣም ወሳኝ ነው። የኢትዮጵያ መንግስት ይህን እቅድ እንዴት ተግባራዊ እንደሚያደርግ የሚያትት አንድ ሰነድ በቅርቡ ይፋ አድርጓል። ቀደም ሲል እንደ ገለጽኩት ከፍትህ ሚኒስትሩ ጋር ተገናኝቼ ተነጋግሬ ያለው ከኢትዮጵያ መንግስት ባለሥልጣናት ጋር ባደረግናቸው ስብሰባዎች ሁሉ ስለ ሽግግር ፍትሕና ተጠያቂነት አስፈላጊነት እንዲሁም በኦሮሚያና አማራ ክልሎች በአሁኑ ወቅት ቀጥለው ባሉት ግጭቶች ላይ ጥረት እንዲደረግ በአጽንኦት እየተከታተልን ነው። በሌሎች ክልሎችም የሰብአዊ መብቶች መከበር መረጋገጥ አለበት። የዲሞክራሲ ሥርዓታችን መሠረትም ያ ነው። በዚህ ላይ ግፊት ማድረጋችን እንቀጥላለን። እነዚህ አሁንም ዩናይትድ ስቴትስ የምትደግፋቸው ነገሮች ናቸው። በመሆኑም የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ የጣለበትን ኃላፊነት እንዲወጣና ሰብዓዊ መብቶች መከበራቸውን እንዲያረጋግጥ እንሻለን። የፍትሕ ሚኒስትሩ እንደነገሩኝ በሚያዋቸው የትኞቹም ጉዳዮች ሁሉ ችሎቶች ያቋቁማሉ፣ እንዲሁም የእውነትና እርቅ አፈላላጊ ኮሚሽን ይኖራቸዋል። በግጭቶች ውስጥ ያለፉ በርካታ ሀገራትም በተመሳሳይ እያደረጉት ይህንኑ ነው። በኢትዮጵያም ይኸው እውን ሆኖ ማየት እንፈልጋለን። በውይይት ሰላምን ለማምጣትና ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶች እንደግፋለን። የእኔም ሆነ የሥራ ባልደረቦች ጥረት በዚህ ላይ ያተኮረ ነው። ተጨማሪ አዎንታዊ ለውጦች ባለመታየታቸው አንዳንድ ጊዜ ተስፋ ልንቆርጥና ትግሥታችን ሲመናመን ሊሰማን ይችላል። ይሁንና የትግራይ ክልል መነሻ ላደረገው የሰሜን ኢትዮጵያ ጦርነት መቋጫ ማበጀት መቻሉን አንዘንጋ። የጠመንጃ ፈሙዞች ጸጥ ሲሉ ሰላም አለ። በምንፈልገው ፍጥነት ባይሆንም በዝግታም ቢሆን ለውጦች እውን ሲሆኑና ቢያንስ ሂደቱ ወደ ትክክለኛው አቅጣጫ እያመራ መሆኑን እያየን ነው። ለአሜሪካ ድምፅ ማብራሪያ ስለሰጡን በጣም እናመሰግናለን። እኔም በጣም አመሰግናለሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮቻችን የሐምሌ 12 2016 ዓ ም የምሽቱ ዝግጅታችን እነዚህን ይመስሉ ነበር። በዚሁ ተጠናቀቀ። እያስተናገድኳችሁ አብሬያችሁ ያመሸሁት አስማማ አየኑ ነበርኩኝ። የስቱዲዮ ቅንብር ሲመራል የነበረው ደግሞ ኤልያስ አስማረ ነበር። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ አመሰግናችኋለሁ። መልካም ምሽት ይሁንላችሁ።